የሐኪሙን ጠይቁ ፕሮግራም አዘጋጅ እና አቅራቢ አሉላ ከበደ አንታለ። ለዛሬ አነጋጋሪ የሆነ ወቅታዊ ርዕስ ላይ ነው የሰራ ነው። ተከታታይ ቅንብሮችን የምናቀርብበት ነው። በመግቢያችን እንዳስተዋወቅ ነው ዚካ ቫይረስ እና የዚካ ወረርሽኝ ይሆናሉ። መሰረታዊ ምንነቱን ጨምረን የምንመለከትበት የመጀመሪያ ክፍል ዝግጅት ነው ዛሬ የሚቀርበው። ታዲያ ዛሬ ለምናቀርበው ለዚህ ዝግጅት መነሻ አይሆነን ከአነጋጋሪነቱ በዜና ዘገባዎች ከሚወጣው ባሻገር እንግዳችን ዶክተር አሸናፊ ዋቅቶላ እንዲህ ያለ ትልቅ ወረርሽኝ ሲከሰት ብዙ ጊዜ እንደሚያደርጉት ባለፈው ዓመት በኢቦላ ወረርሽኝ ወቅት እንዳደረጉት ለኢትዮጵያውያን በሚስማማ መልኩ በአማርኛ የጻፉት ጽሁፍ አለ ያን ጽሁፍ መሰረት አድርገን ነው የምናነጋግራቸው በርቀት ከመሸበር ስለበሽታው ባለማወቅ ከሚደረጉ ጭንቀቶች የጠራ መረዳት እንዲኖር ለማድረግ በተከታይ ዝግጅቶች እናቀርባለን እና ይሆናል ዝግጅታችን ወደዚያ እንደላፍ ነው። ዶክተር አሸናፊ ካለፉት ጥቂት ሳምንታት ወዲህ በስፋት እያነጋገረ የሚገኘውን የዚካ ቫይረስ በሽታ አስመልክቶ ከዚህ ቀደም በኢቦላ ላይ እንዳደረጉት ሁሉ ከተከታታይ ጽሁፎቸው ምናልባትም የመጀመሪያው የሚመስል በአማርኛ ለአንባቢያን አቅርበዋል። ተከታታይ ጽሁፎቸውን ተንተርሰን በህመሙ ዙሪያ ለሚደረጉ ቃለ ምልልሶች ደጋግመን እንደምናገኘው ከወዲሁ ግብዣውን ማቅረብ እፈልጋለሁ። በጣም አመሰግናለሁ እኔም ዝግጅ ነኝ። መልካም ቀደም ብዬ እንደ ጠቆምኩት የዚህን የዚካ ቫይረስ በሽታ ምንነት አስመልክቶ በርከት ያሉ ጉዳዮችን ባነሱበት በዚህ በመጀመሪያ ክፍል ጽሁፎ ባለፈው ጥር ወር ብቻ በሰላሳ ሶስት አገሮች ውስጥ መታየቱን የዓለም አቀፉን የጤና ድርጅት ደብልዩ ኤች ኦን ዋቢ አድርገው ሌሎች ዝርዝሮችንም ያነሳሉ። እስኪ ምናልባትም ስጋት ጭምር ያጫረ ስለሚመስለው ስለዚህ በሽታ መሰረታዊ ምንነት በመረዳት እንጀምር። ምንድን ነው የዚካ ቫይረስ በሽታ? እሺ፣ በጣም አመሰግናለሁ። የዚካ ቫይረስ በሽታ የሚባለው ሲበን ስሙ እንነሳ ዚካ የሚባለው ቦታ ኢንተሪ አጠገብ ያለ የዚካ ጫካ ነው። ዜካ ራሱ ማለት ጫካ ማለት ነው፣ ቃሉም በአገሬው ሕዝብ ከዛ የተነሳ ቫይረስ ነው። በአስራዘጠኝ መቶ አርባ ሰባት አመተ ምህረት የለው ሲበ የቢጫ ትኩሳት የሚባለውን ሲያጠኑ አንዱ ጦጣ ተይዞ ኋላ ከዛ ነው የተያዘው። አሁን ምንድን ነው የሆነው ሰዎችን አያሳመምም ነበር። አልፎ አልፎ አንድ ሰው እዚህ ታንዛኒያ አንድ ናይጄሪያ አንድ ምን አብሎ እንደ አውሮፓያን አቆጣጠር እስከ ሁለት ሺህ ሰባት ድረስ በተለያየ ዓመታት አስራ አራት ሰው ብቻ ነበር የታከመው። ያውም ህመሙም ደግሞ በጣም ቀላል ነገር ነበር፣ ትንሽ ትኩሳት፣ የሚያሳክክ ሽፍታ፣ አይን አካባቢ ትንሽ ማምም እና አይን ማቅላት ቆንጆ ፍት ቫይትስ የሚባለው እንደዚህ አይነት ነገር ነበር የነበረው መሰረቱ ዚካ ከሚለው ጫካ ኡጋንዳ ውስጥ መጀመሪያ ቫይረሱ በጦጣ ላይ ከተገኘበት ጋር እንደሚዛመድ አንስተውልናል። የበሽታውን ምንነት ዝርዝሮች ገፋ አድርገን አድማጮች እንደ አዲስ በወረርሽኝነቱ የመነሳቱን ያህል ከዚህ በፊት የነበረው ታሪክ በስፋትም የማይታወቅ ነው እና ይሄ ቫይረስ በተናዳፊ ትንኞች አማካኝነት እንደሚተላለፍም በስፋትም የሚነገረው ይሄ ነው። እስከ ሁለት ሺ ሰባት አመተ ምህረት ድረስ በበርካታ አመታት ውስጥ አስራ አራት ሰዎች ብቻ ያሳመመ የቫይረስ ዝርያ እንዴት ነው ሰዎችን አሁን ማሳመም የቻለው? በምንስ መንገድ ነው ከሰው ወደ ሰው እየተላለፈ ያለው? ሰይት እጅግ በጣም መሰረታዊ ጥያቄ ነው። የሚተላለፈው በቢምቢ ነው። ቢምቢ የምናውቀው ከወባ ጋር በተያያዘ ነው። የቢምቢ ዘር እጅግ በጣም ብዙ ነው። ይህን የሚያስተላልፈው የቢንቢ ዘር ወባን ከሚያስተላልፈው የቢንቢ ዘር ጋር ይለያያል። ያኛው ወባን የሚያስተላልፈው ቢንቢ አኖፊለስ ይባል፣ ይሄኛውን የሚያስተላልፈው ኤዲስ ይባላል። ኤዲስም የተለያዩ አይነቶች አሉ። ኤዲስ ኢጅፕት የሚባለው የቢምቢ ዘር ነው የዚካርን ቫይረስ በሽታ የሚያስተላልፈው። እና ቢምቢዎች ብዙ ጊዜ የሚያደርጉት ምንድን ነው? ሴቴዎቹ እንቁላላቸውን ለመስራት ደም መምጠጥ አለባቸው። በዛ ወቅት የተፈጥሮ ግዴታቸውን ሲሉ ሰው ሲነክሱ፣ አንዳንድ ጊዜ ጦጣን ሲሉ ከጦጣ እንደዛ መጣ ነው የሚባለው ወደ ሰው በአብዛኛው የሚነክሱት የነበረው ጦጣዎችን ነበር። ከዛ ሰው ውስጥ መግባት ጀመረ ማለት ነው አሁን የቢምቢ ዘወሮቹም ራሱ በዓለም ላይ የተስፋፉ ሄደዋል። ከዛው ያለ ቦታ ቢንቢ ብዙ ጊዜ የሚታየው አሁን ይሄም ጨምሮ የቢንቢ ዘር በጠቅላላ ዓለም ላይ ከአንታርክቲካ በስተቀር ሁሉ ቦታ አለ። ይሄኛው ቢንቢ ዘር እኮ የቢጫው ትኩሳትን የሚያስተላልፈው አንድ አይነት ነው ከሱ ጋር በልማት የብጫ ወባ የሚባለው ሚባለው ከዛኛው ወባ ጋር ምንም ግንኙነት የለውም። የብጫ ትኩሳት አሁን ምንድን ነው ችግሩ የሆነው ከሁለት ሺህ ሰባት በኋላ ሁለት ሺ አስራ ሶስት ደግሞ ፍሬንች ፖሎኔዥያ የሚባል ቦታ ላይ ወረርሽን ተነሳ። እንደገና ደግሞ አሁን አለምን ያስደነገጠው ምንድን ነው ግንቦት ሁለት ሺ አስራ አምስት ጀምሮ በ- ብራዚል ብዙ ቦታ አደረስ። ብራዚል እንግዲህ በሀገር ስፋትም ሆነ በህዝቡ ብዛት ከአለም አምስተኛ አገር ናት። ደቡብ አሜሪካን ስፋት ግማሹ ማለት ብራዚል እንደማለት ነው። አርባ ሰባት ነጥብ ሶስት እና ይሄ ትልቅ ሀገር ነው። በዚያ በብዙ ሺህ የሚቆጥሩ ሰዎች ተያዙ። አሁን ይህንን ነው የምንሰማው አይደለም። ነገር ግን ሌላ ወረርሽኝ አፍሪካም ውስጥ አለ። የዚሁ ዘር የዚካ ቫይረስ፣ የዚካ ወረርሽኝ አሁን በቅርቡ የተነሳ ግን አንሰማውም። ምክንያቱም ደሴቶቹ ኬፕ ቨርድ የሚባሉት ከኮንቲኔንታል አፍሪካ ወጣ ያሉ ግን የአፍሪካ ሀገር ናቸው። እዛ ውስጥ ልክ ሴኔጋል ድንበሩ አምስት መቶ ኪሎ ሜትር ገደማ ነው። እዛ ውስጥ ከዛሬ ሶስት ወር እንግዲህ በብዙ መቶ የሚቆጠሩ ወረርሽኝ አለ። በአስደንጋጭ ሁኔታ ነው። በአንድ ጊዜ ሰፊ አገሮችን ሄደው እስከ ሁለት ሺህ ሰባት ድረስ አስራ አራት ሰዎች ብቻ የያዘ፣ አሁን በአንድ ጊዜ በብዙ ሺህ የሚቆጠር አሁን። እንግዲህ ደቡብ አሜሪካ በሚሊዮኖች ማለት ነው፣ ደቡብ አሜሪካ ማለት ነው። ወደ ዋና ዋናዎቹ የበሽታው መከሰቻ ምልክቶቹ እንለፍ። በትንኞቹ አማካኝነት ለቫይረሱ ከተጋለጠ ሰው የተወሰደ ደም ወደ ጤናኛው ሰውነት ቢገባ ምንድን ነው የሚከሰተው? በቀዳሚነት የሚታዩት ምልክቶች ምንድን ናቸው? የሚታወቁ ምልክቶች አሉት? አዎ። ዶክተር አሸናፊ እያብራራሉ። ሌሎች ጥያቄዎችም አሉን። ዚካ ያነጋግራል። ሌሎች ዝግጅቶቻችንም በትክክላታ ይቀርባሉ። ይህንና ሌሎች ጥያቄዎች አስመልክቶ ዶክተር አሸናፊ ዋቅቶ ላይ ሰጥቶን ምላሽ በሚቀጥለው ሳምንት እናቀርባለን።